የመድረክ የስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት ለዶቼ ቨለ እንደተናገሩት የምርጫ ሂደቱ ሰላማዊ አለመኖሩን በአባላቶቻቸው ላይ ግድያን ጨምሮ እስራትና ወከማ የሞላበት ነበር ብለዋል። እንግዲህ መድረክ በምርጫው ላይ ያለው አቋም ትናንትና ይፋ አድርጓል። እንግዲህ እኔ እዛ ላይ የሚያክለው ነገር ለማከል ካልሆነ በስተቀር መድረክ ምርጫው ፍትሐዊ ነፃ እንዳልሆነና እንዲያውም ሰላማዊም እንዳልሆነ በአባሎቻችን ላይ ብዙ ጥቃት እንደተፈጸመ፣ በታዛቢዎች በአባላት በህዝቡም ላይ ኮማንድ ፖስት ተቋቁሞ ብዙ ጥቃት እንደተፈጸመ፣ እስር ሞትም ላይ ሶስት ሰዎች እንደሞቱ የመድረክ ደጋፊዎች የሁሉ ገልጿል። ስለዚህ ከዚህ ውጭ ስለ ምርጫው ሂደት ሌላ አቋም የለኝም። ይሄ የመድረክ አቋም ነው። የአፍሪካ ህብረት ቢሆን በውል ሂደቱን ያወቀ አይመስለኝም። በመሀል መጥቶ ነው ያየው ጉዳዩ እንጂ ዝርዝሩን የምርጫው ሂደት በደንብ የተከታተለ መስሎ አይሰማኝም። ሂደቱ በአጠቃላይ ፍትሐዊና ነፃ ምርጫ እንዳይኖር ያደረገ ስለሆነ ይሄ ሂደት ደግሞ ውጤቱ አሁን የሆነው እንደሆነ የታወቀ ነው። በሙሉ ኢህአደግ እንኳን አንድ ወንበር ሊሰጥና አንድ ድምፅም እንዳይሰጥ ለካድሬዎቹ ለደጋፊዎቹ መመሪያ ሰጥቶ ስለነበር በጭራሽ አያስገርምም ውጤቱ ሂደቱ ውጤት ነው። የሂደቱ ውጤት ነው። አጠቃላይ ሂደቱ ነጻ ፍትሐዊ እንዳይሆን ስለተደረገ የተጠበቀ ውጤት ነው የተገኘው። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ስለ ምርጫ ውጤቱ ጠይቀናቸው ድርጅቱ ነገ ጋዜጣዊ መግለጫ እንደሚሰጥበት ገልጸውልናል። የአንድነትና የመኢአድ ሊቃነ መናብርት በተደጋጋሚ ስልክ ብንደውልም ስልካቸውን ስላላነሱ ሀሳባቸውን ማካተት አልቻልንም። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ke Addis Ababa